የፌዴራል ጠቅላይ አቃቢ ሕግ በ26 ሰዎች ላይ የሽብር ወንጀል ክስ መስርቷል። ተከሳሾቹም ከዓለም አቀፉ የሽብር ድርጅት ከአይሲስ ጋር ግንኙነት ፈጥረዋል ሲል አቃቢ ሕጉ ይከሳል። ተከሳሾቹ የክስ መቃወሚያቸውን እንዲያቀርቡ ፍርድ ቤት ቀጠሮ ሰጥቷል። መለስካቸው አመሃ ከአዲስ አበባ ዝርዝሩን ልኮልናል። አቃቢ ሕግ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራዘጠነኛውን ወንጀል ችሎት በመሠረተው ክስ እንዳመለከተው ሀያስድስቱን ተከሳሾች በሁለት ከፍሏቸዋል። የመሰረተውም ሁለት ክሶችን ብቻ ነው። በአንደኛው ክስ የተዘረዘሩት አራት ተከሳሾች በክሬ አወል ሐሰን፣ መሐመድ ሐሰን አደም፣ ጀማል ጥበቡ በሱ ፈቃድና አህመድ መሐመድ አወል ናቸው። አራቱም ተከሳሾች በአጠቃላይ በሀገር ውስጥ በአዲስ አበባ፣ ሐረርና አላባ ውስጥ የሚገኙትን የሽብር ቡድኖች በመምራት፣ በማደራጀት በአመራርነት በመሳተፋቸው መከሰሳቸውን የአቃቤ ሕግ የክስ አመልከቻ ይናገራል። እያንዳንዱንም ተከሳሽ ዝርዝር የወንጀል ድርጊት ያለውንም አትቷል። ተከሳሾቹ ፈጽመዋል ተብለው ከተዘረዘሩት መካከልም አይኤስአይኤስ ተብሎ ከሚጠራው የሽብርተኝነት ቡድን ጋር ትስስር በመፍጠር ሶማሊያ ውስጥ ቦሳሶ በተባለ ስፍራ በሚገኘው የዚሁ የዓለም አቀፉ አሸባሪ ድርጅት አይኤስአይኤስ አንድ ክንፍ ዘንድ በመሄድ ወታደራዊ ሥልጠና ለመውሰድ ማቀዳቸውንና መንቀሳቀሳቸውንም ማመልከቻው ያትታል። አክሎም ወደ ኢትዮጵያ በመመለስ የጅሃድ ጦርነት ለማወጅ በማሰብ አገር ውስጥ በአዲስ አበባ፣ ሀረርና አላባ ውስጥ የሚገኘውን የቡድኑን አደረጃጀት በበላይነት በማስተባበር እና አመራር በመስጠት ሲንቀሳቀሱ መያዛቸውንም ክሱ ያመለክታል። የተቀሩትን ሀያ ሁለት ተከሳሾች ደግሞ በኢትዮጵያ ውስጥ እስላማዊ መንግስት ለመመስረት ከዓለም አቀፋዊው የሽብር ቡድን አይኤስአይኤስ ስልጠና በመውሰድ አባላትን በመመልመል እና ቡድኑን በገንዘብ በመርዳት በኢትዮጵያ ውስጥ የጅሃድ ጦርነት ለመክፈት በእንቅስቃሴ ላይ እያሉ የተያዙ በመሆኑ በማንኛውም መንገድ በሽብርተኝነት ድርጅት ውስጥ በመሳተፍ ወንጀል ክስ የተመሠረተባቸው መሆኑን ማመልከቻ ያስረዳል። ተከሳሾቹ የክስ መቃወሚያ ካላቸው ለመጠበቅ ፍርድ ቤቱ ለታህሳስ 3 ቀን 2010 ዓ ም ቀጠሮ ቆርጧል። መለስካቸው ካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።